የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በምርጫ ሂደት ላይ ከግዛቶች ይልቅ የፌዴራል ተጽዕኖ ጎልቶ እንዲወጣ እንደ ኤሮፓያን አቆጣጠር በ2020 ከነበረው የምርጫ ውጤት ትምህርት መውሰድ ይገባናል ሲሉ ፖለቲካዊ ክፍፍል የፈጠረ ህግ እንዲጸድቅ ግፊት እያደረጉ ይገኛሉ። ፕሬዚዳንቱ ትላንት ማክሰኞ በአትላንታ በነበራቸው ንግግር ላይ ሁለቱ ህጎች እንዲጸድቁ አጽንኦት ሰጥተው አሳስበዋል። ከዴሞክራሲ ልቅ ጠቅላይነትን ከብርሃን ጨለማን ከፍትህ ፍትህ አልባነትን እንመርጣለን። እኔ በበኩሌ የቱ ጋር እንደምቆም አውቃለሁ። አልንበረከክም፣ አላፈገፍግም። የመምረጥ መብትና ዲሞክራሲን ከሁሉም የውጭ ጠላቶችና ከሁሉም የሀገር ውስጥ ጠላቶችን ጭምር እታደጋለሁ። ነገር ግን ጥያቄው የሚሆነው የዩናይትድ ስቴትስ ሴኔት የቱ ጋር ነው የሚቆመው የሚል ነው። ባለፈው አንድ ዓመት ጊዜ ውስጥ በትንሹ አስራ ዘጠኝ የሚሆኑ ግዛቶች የመምረጥ መብትን ወይም ሂደትን በተመለከተ ሕጎቻቸውን ማሻሻላቸውን የኒውዮርክ ዩኒቨርሲቲ ብሬናን የፍትህ ማዕከል አስታውቋል። ፕሬዚዳንት ባይደን እንደ ኤሮፓውያን አቆጣጠር በ1965 ዓ ም የወጣውን ታሪካዊውን የመራጮች መብት አንቀጽን ማሻሻል ይሻሉ። ለዚህ በክርክር የሚያነሱት ደግሞ ግዛቶች በመራጮች ላይ የምርጫ ሂደትን ማክበድ፣ ማደናገር ና ምቹ እንዳይሆን የሚያደርጉት ሂደት ቆሞ ሁሉም ነገር በፌዴራል በኩል መሆን አለበት የሚለው ነጥብ ሲሆን ባይደን የቀድሞ ፕሬዚዳንት ዶናልድ ትራምፕ እንደ ኤሮፓውያን አቆጣጠር በ2020 በተደረገው ምርጫ ላይ የምርጫ ማጭበርበር ተደርጎብኛል ሲሉ የሚጠሩትን የጆርጂያ ግዛትን ለአብነት አንስተዋል። ይህን ለማረጋገጥ ግን ምንም አይነት ማስረጃ የለም። የቀድሞ ፕሬዝዳንት ትራምፕ የምርጫ ማጭበርበር ተደርጓል ማለታቸው ደግሞ እንደሚታወሰው እንደ ኤሮፓያን አቆጣጠር በጥር ስድስት ሀያ ሀያ አንድ አመተ ምህረት የፕሬዝዳንቱ ደጋፊዎች ሕግ አውጪዎች ለፕሬዝዳንት ጆ ባይደን መመረጥ እውቅና እንዳይሰጡ ወደ ማስገደዱ እንዲያመሩ አድርጓል በማለት ይሄ ክርክር ወሳኝ ነው ይላሉ። ፕሬዚዳንት ጆ ባይደን የአሜሪካ የኢንተርፕራይዞች ተቋም ባልደረባ ጆን ሾንቲንግን ይሄ ከባድ የሆነ ትግል ነው ይላሉ። በየቦታው የሚደረገው ለውጥ እጅግ ሰፊ ነው። ስለዚህ በብሔራዊ ደረጃ የሚደረገው ለውጥ ግዛቶችን ከጨዋታ ውጭ አድርጋቸዋል። በዚህ ነገር ላይ ዲሞክራቶች በጣም ጓግተዋል። ምክንያቱም ይህን መሰል ሕጎች ባለፈው ዓመት እንደ አውሮፓያን አቆጣጠር በጥር ስድስት የተከሰተውን ነገር እንዳይከሰት ለማድረግ እና ሌሎችም እነሱ የሚያነሷቸውን ለውጦች ይታደጋል ብለው ያምናሉ። ያ እንዳለ ሆኖ ከሪፐብሊካኖች ወገን ግን ምንም አይነት ድጋፍ የለም። የትራምፕ ፓርቲ አባላት ታዲያ ይህንን በሰፊው ይቃወማሉ። ሪፐብሊካኖች የምርጫ ማጭበርበርን ማስቆም እንጂ ሰዎች እንዳይመረጡ የመገደብ ፍላጎት የላቸውም ይላሉ። የሴኔት አናሳዎች መሪ ሚች ማከንል በሴኔቱ የአብላጫዎች መሪ ሴኔቱን ለመክፈል እየጣረ ነው። ክርክራቸው በሀገሪቱ ያሉ የግዛቶች ህግ ሰዎች ምርጫ እንዳያደርጉ ማስተጓጎል ፈጥረዋል የሚል ነው። ይሄ በየትኛውም የአሜሪካ ግዛት እየሆነ አይደለም። ይሁንና የመራጮች መብት ቀስቃሾችና ታጋዮች ደግሞ በመራጮች ህጎች ውስጥ ግልጽ የሆነ ማግለልና መድሎዎች እንዳሉ መረጃ አለ ይላሉ። አንዳንድ አክቲቪስቶች ከፕሬዚዳንት ጆ ባይደን ቃላትን ሳይሆን ተግባርን ነው የምንሻው ሲሉ ይደመጣሉ። ሬቤካ ካሩተርስ ፍትሃዊ የሆነ ምርጫ ማዕከል ምክትል ፕሬዚዳንት ናቸው። በዩናይትድ ስቴትስ በአሁኑ ሰዓት እያየን ያለ ነው ሁሉም ሰው ምርጫ ለማድረግ ተመሳሳይ የሆነ መብት እንደሌለው ነው። በተለይ ደግሞ ወጣቶች፣ አካል ጉዳተኞች፣ ጥቁሮች፣ ላቲኖች፣ እስያውያን፣ ቀደምት አሜሪካውያንና ከሌላ ሀገሮች ተሰደው መጥተው አሜሪካዊ የሆኑ ዜጎች በሙሉ የእናንተ የመብረጥ መብት ያን ያህል አስፈላጊ አይደለም እየተባሉ ነው። የሴኔት አብላጫዎች መሪ የሆኑት ቸክ ሸመር በህጉ ላይ ከቀጣዩ ሳምንት በፊት ምርጫ እንዲደረግበት ተማጽነዋል።